The voice of a በኬንያ የሚገኙ ስደተኞች የኬንያ መንግስት በአገሪቱ ምጣኔ ሀብትና ማህበራዊ እንቅስቃሴ ላይ በይበልጥ እንዲያሳትፏቸው ጠይቀዋል። ዛሬ በኬንያ ስላሉ ስደተኞች የምጣኔ ሀብትና ማህበራዊ ተሳትፎ ጉዳዮች በናይሮቢ በተዘጋጀው ስብሰባ ላይ የተለያዩ ስደተኛ ማህበረሰቦች ተወካዮቻቸውን አቅርበው ጥያቄዎችም ተሰንዝረዋል። በስብሰባው ላይ የነበሩ የኬንያ መንግስት ተወካይ ለስደተኞቹ ምላሽ ሰጥተዋል። ገልሞ ዳዊት ዝርዝሩን ይዟል። የዓለም አቀፉ የስደተኞች ድርጅት አሀዝ እንደሚያሳየው በኬንያ ከ400 ሺ በላይ ስደተኞች ይገኛሉ። ስደተኞቹ በሀገሪቱ ባሉ ሁለት መጠለያ ቦታዎች ማለትም ካኩማና፣ ደዳብ እንዲሁም በናይሮቢ በተገን ጥያቄነት የሚኖሩ ናቸው። ብዙውን ጊዜ በኬንያ ያሉ ስደተኞች በኢኮኖሚያዊና ማህበራዊ ተሳትፎ ላይ በይበልጥ እንዳንሳተፍ ታግደናል ሲሉ ወደ መንግስት አቤቱታ ያቀርባሉ። በናይሮቢ ኬንያ ስደተኞችን በማህበራዊና ኢኮኖሚያዊ ጉዳዮች ስለማሳተፍ በተካሄደው ጉባኤ ላይ ስደተኞች ማግለል እንደሚደርስባቸው ገልጸው ቅሬታ አቅርበዋል። ፌይሰል ሁሰን ትውልድ ሶማሊያዊ ስደተኛ ነው። በኬንያ ስለሚገኙ ስደተኞች ችግርን እንዲህ ያብራራል። የኛ የመጀመሪያው ችግር ከስደተኞች እንቅስቃሴ ጋር የሚገናኝ ነው። የትምህርት ዕድል፣ የጤና ችግር እንዲሁም ሌላ ጉዳት ሲገጥማቸው ከመጠለያ ካምፕ እንዲወጡ ፍቃድ አያገኙም። በቃ በካምፕ ውስጥ ነው የሚጠበቁት። ያለ ፈቃድ ስትሄድ ከተገኘህም ትታሰራለህ፣ ትደበድባለህ። ሌላው ደግሞ የመታወቂያ ካርድና ተገቢ ምዝገባ ችግር ነው። ስደተኞች ምንም ተሰጥቶ ቢኖራቸው ያን መጠቀም አይችሉም። በካምፕ ውስጥ ነው የሚጠበቁት። በናይሮቢ የተደረገው ስብሰባ እንዴት የስደተኞች ኢኮኖሚያዊ እና ማህበራዊ እንቅስቃሴ በሚኖሩበት የስደተኞች መጠለያ መጠናከር ይቻላል የሚል ነው። የዓለም አቀፉ የስደተኞች ድርጅት ዩነችሲያር ተወካይ ኢቫና ሎቫ የምዕራቡ ዓለም እርዳታ በከፊል እየቀነሰ በመምጣቱ ስደተኞች ራሳቸውን እንዲችሉ ማድረግ ብቸኛ መፍትሄ መሆኑን አስቀምጠዋል። ሚሲስ ኢቫና ድርጅታቸው ዩነችሲያር በሚያገኘው ድጎማ ለስደተኞች ብቻ አስፈላጊ መሰረት ለማትከማሟላት ይልቅ ስደተኞች ከተቀበሏቸው ማህበረሰብ ጋር አንድ ላይ ሆነው የምጠቀሙበትን መንገድ እያጠና መሆኑን ገልጸዋል። ህብረትን በመወከል በስብሰባው ላይ ለስደተኞች መልስ የሰጡት ናታሊ ሚሸል ቤኔት የአውሮፓ ህብረት በኬንያ ለሚገኙ ስደተኞች ከ20 ሚሊዮን ዶላር በላይ መመደቡን ተናግረው ይህም በጀት ስደተኞች የራሳቸውን ገቢ የሚፈጥሩበትን ሁኔታ ለማመቻቸት እንዲውል እንደሚደረግ ነው የገለጹት። የዓለም ባንኩ ዓለም አቀፍ የፋይናንስ ኮርፖሬሽን ተወካይ ሚሴስ ሉባሻራ ድርጅታቸው በካኩማ ስደተኞች ካምፕ የገበያ ጥናት እንዳደረገ፣ በዚህ መጠለያ ካምፕ ውስጥ ከ6 ቢሊዮን የኬንያ ሺሊን ካፒታል እንደሚያንቀሳቅስ ተናግረዋል። የኬንያ መንግስት ስደተኞችን እና በአካባቢው የሚኖሩ ኬንያውያንን የሚያስተሳስር ሁኔታን ከፈጠረ ውጤቱ ለሁለቱም ወገን ጠቃሚ እንደሆነ ነው ያሳሰቡት። ስደተኞቹ ላነሱት ጥያቄ የኬንያ ስደተኞች ጉዳይ ሴክሬታሪያት ኮሚሽነር ሚስተር ኮዴክ ማኮሪ ምላሽ ሰጥተዋል። ሚስተር ማኮሪ ስደተኞቹ ከጉዞ ፍቃድ ጋር አያይዞ ላነሱት ጥያቄ ኮሚሽኑ እንደሚያስተካክል ቃል ገብተዋል። በተጨማሪም በኬንያ ተወልዶ ያደጉ የስደተኛ ቤተሰብ ልጆች ለምን የአገሩ ዜጋ እንዲሆኑ አይፈቀድላቸውም የሚለው ጥያቄ ለሚስተር ማኮሪ ቀርበው ተከታዩ መልስ ሰጥተዋል። ስለዚህ ጉዳይ የተደነገጉ ህጎች አሉ። ስለዚህ ስደተኛው የዚህ ሀገር ዜጋ የመሆን እድል አለው ወይም የለውም ማለት አልፈልግም። ምክንያቱም ለሱ ወይም ይህን የሚመለከት ህግ አለና እና እሱን ለህጉ መተው እፈልጋለሁ። ምስተር መኮሪ ያክለው በስደተኞች መጠለያ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት በኬንያ ያሉ የስደተኞች መጠለያ ካምፖች ለግል ባለ ሀብቶች ክፍት እንደሚሆኑም ተናግረዋል። በኬንያ ከሚገኙ ወደ አራት መቶ ሺህ በላይ ስደተኞች ሀያ ሰባት ሺህ የሚሆኑት ኢትዮጵያውያን ናቸው። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።